Voice of America yeah. the Radio. <laughs> በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 12 2013 ዓ ም ዝግጅታችን ጀመረ። ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት ዛሬ ከቅጣፍ በፊት ተጠናቀቀ። ከጠዋት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገንን የውሃ መጠን ሙሉ በሙሉ መያዝ አስችሎናል። ይሄ በራሱ ትልቅ ውጤት ቢሆንም ዋነኛው ውጤት ግን እኛ ኃይል አመንጭተን ለህዝባችን ኤሌክትሪክ ማቅረብ ነው። የኢትዮጵያ ውሃ መስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ናቸው። ዘገባውን በአብይ ርዕስ ታደምጣላችሁ። በህወሓት የሚመራውና ራሱን የትግራይ ኃይል ብሎ የሚጠራው አካል የዋግ ህምራ ልዩ ዞን አብርገሌን አካባቢ መቆጣጠሩን ተከትሎ በሺዎች የሚቆጠሩ የኒሮዋቅ ከተማና ዙሪያዋ ነዋሪዎች አካባቢያቸውን ለቀው ወደ ዞኑ ከተማ ሰቆጣ መሰደዳቸውን ገለጹ። ህወሓትን በመደገፍ ሁከት ለማነሳሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር ታደምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አሃዱ ራዲዮ 943 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ። እንደምን አመሻችሁ አድማጮች። ዜናውን የማሰማችው ቆንጂት ታዬ ነኝ። ሁለተኛው ዙር የሕዳሴ ግድብ የውሃ ሙሌት ዛሬ ከቀትር በፊት ተጠናቋል። ግድቡ ሞልቶ ውሃው ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ ሶስት ወራት ባለው ጊዜ ኃይል ማመንጨት ቀጣዩ ስራ እንደሚሆን ገልጸዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተዋል። ሁለቱ የታችኛው ተፋሰስ ሀገሮች ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸውም ጠቁመዋል። በግድቡ ጉዳይ በሶስቱ ሀገሮች መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል መሆኑን በርካታ የዘርፉ ምሁራን ይስማሙበታል። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ ከ453,000 በላይ የኮቪድ-19 መከላከያ ክትባቶችን ለኢትዮጵያ ለግሳለች። የጆንሰንን ጆንሰን ክትባቶቹን ዛሬ በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊታ ፓሲ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለጤና ሚኒስትር ዶክተር ሊያ ታደሰ አስረክበዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች። የጤና ሚኒስቴር 453600 ዶዝ የኮቪድ-19 ክትባት ከአሜሪካ ተረክበዋል። ክትባቱን በኢትዮጵያ የአሜሪካ አምባሳደር ጌታ ፓዝ ለጤና ሚኒስትር ዶክተር ሊያታደሰ በዛሬው ዕለት አስረክበዋል። ክትባቱ የጆ ባይደን አስተዳደር ከኮቫክስ ጋር በጥምረት ከሰጠው 25 ሚሊዮን ዶዝ የሚጠጋ ክትባት መካከል መሆኑን አምባሳደሯ ገልጿል። ይህ ክትባት በሺዎች የሚቆጠሩ ሰዎችን ከሞት ይታደጋል። በግማሽ ሚሊዮን የሚቆጠር የክትባት ዶዝ የአሜሪካ ፕሬዚዳንት ጆ ባይደን ለዓለም አቀፉ ማህበረሰብ እያደረሱ ያሉትን ድጋፍ ያመለክታል። ከኮቫክስ ጋር በመተባበርም አሜሪካ ክትባቱን ለአፍሪካ እያዳረሰች ነው ነው። አሜሪካ ከክትባቱ ጎን ለጎን ኮቪድ-19ን አስቀድሞ ለመከላከል የሚረዱ ቁሳቁሶችንም ለኢትዮጵያ ድጋፍ አድርጋለች። ኢትዮጵያ ኮቪድ-19ን ለመከላከል በምታደርገው ጥረት አሜሪካ ከ182 ሚሊዮን ዶላር በላይ ድጋፍ አድርጋለች። ባለፉት 20 ዓመታትም ከ4 ቢሊዮን ዶላር በላይ ኢንቨስትመንትም አድርጋለች። ይህም ኢትዮጵያ ጤናማና የበለጸገ ማህበረሰብን ለመገንባት የምታደርገውን ጥረት ያግዛል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ስለ ክትባቱ የአሜሪካ መንግስት ካመሰገኑ በኋላ ኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል ከፍተኛ ጥረት እያደረገች ባለበት ወቅት ነው ሲሉ ተናግረዋል። ኢትዮጵያ ለመጀመሪያ ጊዜ መጠኑ ከፍ ያለ የኮቪድ-19 ክትባት ዶስ ተቀብላለች። እናም በጣም ደስ ብሎናል። ምክንያቱም ክትባቱን ለህዝቦች ለማዳረስ የምናደርገውን ጥረት በከፍተኛ ደረጃ ያግዛል። በተለይ ይህ ወረርሽኝ የሚያደርሰውን አደጋና ሞት ለመቀነስም ይረዳል። እንደምታውቁት ኮሮና ቫይረስ በዓለም አቀፍ ደረጃ በዚህ ጊዜ እየተስፋፋ በመሆኑ ክትባቱ እርሱን ለመዋጋት መሳሪያ ይሆነናል፣ ከሌሎች የጥንቃቄ ዘዴዎች ጋር በመሆን ማለት ነው። ይህ በዩናይትድ ስቴትስ የተደረገው ድጋፍም አገሪቱ ኮሮና ቫይረስን ለመዋጋት ያላትን ቁርጠኝነት የሚያሳይ ሲሆን በዚህ ወቅት አብረን መቆማችንንም የሚያሳይ ነው። ዶክተር ሊያ እንደገለጹት ኢትዮጵያ ከዚህ በፊት በኮቫክስ ዓለም አቀፍ ጥምረት በኩል የኮቪድ-19 መከላከያ ክትባት አስትራዜኒካ እና ሲኖፋርም የተሰኘውን ማግኘቷን ገልጸው አሁን የአሜሪካ መንግስት የለገሰው ጆንሰን እንደ ጆንሰን የተሰኘው ክትባት መሆኑን ተናግረዋል። አሜሪካ በሚቀጥሉት ሳምንታት 25 ሚሊዮን ዶዝ የኮቪድ-19 ክትባት ለ49 የአፍሪካ ሀገራት ድጋፍ እንደምታደርግ ታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። ጣና ሐይቅ ላይ 13 ሰዎችን አሳፍራ በመጓዝ ላይ እንዳለች መጥፋቷ ትናንት በተነገረው አነስተኛ ጀልባ አደጋ የሞቱ ሰባት ሰዎች አስከሬኖች መገኘታቸውን ፖሊስ አስታወቀ። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ተፎካካሪ ፓርቲዎቹ የምርጫውን ቅድመ ውጤት ካወቁ በኋላ ነው ግምገማቸውን ለአሜሪካ ድምፅ የገለጹት። የገዢውን ፓርቲ በመወከል በምርጫ የተሳተፉት የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነ በፓርላማ የተለያየ አመለካከት ያላቸው የህዝብ ተወካዮች መቀመጫ ማግኘታቸው በኢትዮጵያ የዲሞክራሲን ጅማረው ያመጣል ብለዋል። ውጤት ተገልጿል። በውጤቱ መሰረት ብልጽግና መንግስት መመሰረት የሚያስችለውን ድምፅ ነው ያገኘው። እንግዲህ የመንግስት የሚመሰረተው ብልጽግና ይሆናል። ነገር ግን የፓርቲዎችም በተለይ በክልሉ ከተወዳደሩት ፓርቲዎች አብን ድምፅ አግኝቷል፣ ወደ አምስት መቀመጫዎች አሸነፈ ስለሆነ፣ ይህም በራሱ ለነጻ ሐሳብ ነጻ ክርክር እያደረጉ በሚያስማሙን ጉዳዮች ላይ እየተስማሙ ልዩነቶችን ደግሞ እያጣጣሙ ለመሄድ በጣም ጥሩ እድል የሚሰጥ ነው። ይሄ የበለጠ እየተጠናቀረ ነው ለወደፊት የሚሄደው እና ይህን እንደ አንድ ትልቅ ስኬት የሚወሰድ ነው። የአማራ ዴሞክራሲያዊ ኃይል ንቅናቄ አዴኃን ሊቀመንበር አቶ ተስፋውን አለምነ ከሆነ ለፓርላማ ተወዳድረው የተወከሉ የተፎካካሪ ፓርቲዎች ቁጥር አነስተኛ ቢሆንም ጅማሮ ጥሩ ነው ብለዋል። የኔ ምርጫ ጣቢያ እንዳጋጣሚ ሆኖ የሚደገምበት ነው። ስለዚህ ምርጫው ተቃዋሚዎች መግባታቸው ምንም ጥያቄ የለው። አሁን ያለው የተቃዋሚዎች ቁጥር በቂ ነው ወይ ካልሽኝ በቂ አይደለም። የተዥጎረጎረ ቢሆን፣ የተለያየ ሀሳብ የሚነሳበት ቢሆን፣ ሞጋቸው የሆነ ፓርላማ እንዲሆን ይፈለጋል። ያ እንዳለመታደል ሆኖ አሁን ባለው ሁኔታ ብዙም አጥጋቢ አይደለም። ዞሮ ዞሮ ግን በምርጫው ዲሞክራሲያዊ ነው ፍታዊ ነው የሚለውን ነገር ታዩና፣ ሰላማዊ ነው የሚለው ግን ሁላችንም ያግባባል። ስለዚህ ሰላማዊ መሆኑ በራሱ ትልቅ ግብ ነው። ከዛ ባለፈ ሌላው እንግዲህ በይደር ነው የምናየው። የአማራ ብሔራዊ ንቅናቄ አብን የማዕከላዊ ኮሚቴ አባል ዶክተር ደሳሌ ጫኔ በስድስተኛው ሀገራዊ ምርጫ ለተወካዮች ምክር ቤት ተወዳድረው አሸንፈዋል። ስለ ምርጫው ጊዜያዊ ውጤት ያላቸውን ግምገማ እንዲህ ሲሉ ገልጸውታል። ተወዳደርሁትና ያለፉት ለህዝብ ተወካዮች ምክር ቤት ነው እንግዲህ ምልሽ ቁጥሩ ተቃዋሚ ፓርቲዎች ያገኙት በክልል ምክር ቤቶችም ሆነ በህዝብ ተወካዮች ምክር ቤት ያገኙት የመቀመጫ ወንበር ከሚጠበቀውና ከሰሩበት አንጻር ሲወዳደር በጣም ትንሽ ቢሆንም ባለፉት አመታት ከነበረው መቶ ፐርሰንት በገዢው ፓርቲ ቁጥጥር ስር ካለው ፓርላማ በተሻለ የህዝቡን ድምፅ የማሰጋባት ከገዢው ፓርቲ በተለየ የተለዩ ሀሳቦች የፖሊሲ ሀሳቦች የተለዩ አስተያየቶችን የማቅረብ እድል ስለሚፈጥር ትንሽም ቢሆን ያንን ክፍተትና ያንን ቀዳዳ ተጠቅሞ የህዝባችን ድምፅ ማቅረብ የተለየ ሀሳብ ማቅረብ የሚቻልበት እድል ይፈጥራል ብዬ ስለማስብ ከነችግሩም ቢሆን በበጎ ነው የማየው። ዶክተር ደሳሌ በድጋሚ ምርጫ ስለሚደረግባቸው ጣቢያዎችም ያላቸውን አስተያየት ሰንዝረዋል። የምርጫ ውጤቱን በመዳኘት ሂደት ላይ እታች ያሉ የምርጫ አስፈጻሚዎችን ጨምሮ በብዙ አካባቢዎች ከፍተኛ የሆነ የአቅም ውስንነት ገጥሞት እንደነበር የምርጫ ቦርድ ኃላፊ ፓርቲዎችም የገለጹት እኛም የተረዳ ነው የተገነዘብነው ሁኔታ ስላለ በብዙ ችግሮች ተተብትቦ የተካሄደ ምርጫ ነው ብዬ ነው የማስበው። ሂደቱም ቢሆን ብዙ ጥሩ ነገሮች ያየንበትን ያክል ብዙም ደግሞ ፈታኝ ነገሮች ያየንበት ነው ብዬ አስባለሁ። የእኛ ፓርቲ ቢያንስ ወደ መቶ አካባቢ የሚደርሱ ምርጫ ክልሎች ላይ ቅሬታ አቅርበን ነበር እና ቢያንስ እንዲያው በአግባቡ ቢታይ ኑሮ አርባ ሃምሳዎቹ ድረስ ድጋሜ ምርጫ እንጠብቅ ነበርና ከዛ አንጻር ለምሳሌ አማራ ክልል ሶስት ብቻ ማድረጉ በጣም ያሳዘነን እና በጣም ተቋሙም ላይ በበጎ ስንገልጸው የነበረውን በገለልተኛ ሁኔታ ምርጫዎችን ሊዳኝ ይችላል ብለን የጠበቅነውንም ነገር በከፍተኛ ሁኔታ ያን አመለካከታችን ደግመን እንድናይ ያስገደደን ሁኔታ ስለሆነ የጠበቅነውን ያክል ፍርድ ከምርጫ ቦርድ አላገኘም። ዘንድሮ በተካሄደው ሀገራዊ ምርጫ ከአራት መቶ ሰላሳ አንድ የፓርላማ መቀመጫዎች ውስጥ አራት መቶ አስሩን ገዥው ፓርቲ ያሸነፈ ሲሆን አስራ ሁለቱን ደግሞ ተፎካካሪ ፓርቲዎች አግኝተዋል። አራት የግል ተወዳዳሪዎችም ፓርላማ መግባታቸውን አረጋግጠዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ የሙስና ወንጀል ክስ ሂደት ዛሬ ተጀምሯል። የቀድሞ ፕሬዚደንት በሌላ ክስ የፍርድ ቤት ትዕዛዝን ባለማክበር መታሰራቸው የቀሰቀሰው ተቃውሞ ላለፉት ሰባት ቀናት በሀገሪቱ የሰው ሕይወት የጠፋባቸው ሁከቶች ማስነሳቱ ይታወሳል። እንደ አውሮፓውያን አቆጣጠር በ1999 ዓ ምህረት ምክትል ፕሬዚደንት ሳሉ ከፈረንሳዩ ግዙፉ የመከላከያ ኩባንያ ታለስ ግሩፕ ጋር ሀገራቸው የመሳሪያ ግዢ ውል ስትዋዋል በርከት ያሉ የሙስና የማጭበርበርና ሌሎችም ህገ ወጥ ተግባራት ፈጽመዋል ተብለው ተከሰዋል። ኩባንያውም በማጭበርበር እና በህገወጥ መንገድ የተገኘ ገንዘብ በህጋዊ አካል ልባስ የማዘዋወር ወንጀል ክስ ተመስርቶበታል። የ79 ዓመቱ ዙማ ከሁለት ሳምንታት ገደማ በፊት እጃቸውን ሰጥተው በህገ መንግስታዊ ፍርድ ቤት በተበየነባቸው የ15 ወራት እስራት ቅጣት ወህኒ ቤት ገብተዋል። መታሰራቸው በኳዙሉ ናታል ክፍለ ሀገር ያስነሳው ተቃውሞ ወደ ኢኮኖሚ መዲናዋ ወደ ጆሃንስበርግ ተዛምቶ በተፈጠረ ሁከት፣ ዝርፊያና ቃጠሎ ከሁለት መቶ በላይ ሰዎች ህይወታቸውን ማጣታቸው ይታወሳል። ከአንድ ሺህ የሚበልጡ ሰዎች ዘረፋና ንብረት ማውደም ወንጀል ፈጽመዋል ተብለው በቁጥጥር ስር ውለዋል። በአስር ሺዎች የተቆጠሩ ክትባታቸውን የወሰዱ የእስልምና እምነት ተከታዮች በእምነቱ ዘንድ እጅግ ቅዱስ በሆነው በሳውዲ አረቢያ መካ በሚገኘው ስፍራ ትናንት በጋራ በመዞር ሥነ ሥርዓታቸውን አካሂደዋል። የኮቪድ-19 ቫይረስ ባጠላበት ሁኔታ ለሁለተኛ ዓመት የተደረገው መንፈሳዊ ሥነ ሥርዓት ማኅበራዊ መራራቅና ጭንብል የመልበስ የጥንቃቄ እርምጃዎች የተተገበሩበት እንደነበረ አሶሺየትድ ፕሬስ ዘግቧል። ከወረርሽኙ በፊት ቅዱሳኑ ከተሞች በቢሊዮኖች የሚቆጠር ገንዘብ ያገኙበት ነበር። በኮቪድ-19 ዜና የዛሬው ቀን ኢንግላንድ ውስጥ የነፃነት ቀን የሚል ስያሜ እንደተሰጠው ተሰማ። ስለምን ኮቪድ-19ን ለመከላከል ስራ ላይ ውለው የቆዩት የአፍና አፍንጫ ጭንብል መጠቀም፣ ማኅበራዊ ርቀትን መጠበቅን የመሳሰሉ ገደቦች በሙሉ በመነሳታቸው። የመከላከያ ገደቦቹ የተሰረዙት በሀገሪቱ በኮቪድ-19 የሚያዙትና ታመው ሆስፒታል የሚገቡት ሰዎች ቁጥር እየሻቀበ ባለበት በአሁኑ ወቅት ነው። ታይላንድ ውስጥ ደግሞ በዋና ከተማዋ በባንኮክ በመንግስቱ የኮቪድ-19 ወረርሽኝ አያያዝ የተቆጡ ሰላማዊ ሰልፈኞች ከፖሊሶች ጋር መጋጨታቸው ታውቋል። ዛሬ ሰኞ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባወጣው የወረርሽኙ ወቅታዊ ይዞታ ሰንጠረዥ መሠረት በዓለም ዙሪያ የቫይረሱ ተያዦች ቁጥር 190.4 ሚሊዮን የገባ ሲሆን በበሽታው ሳቢያ ለሕልፈት የተዳረጉት ደግሞ ከ4 ሚሊዮን አልፈዋል። በመጨረሻም ባለፈው ሳምንት አውሮፓ ውስጥ የደረሰው የጎርፍ መጥለቅለቅ አደጋ እጅግ አስፈሪ ሲሉ የገለጹት የጀርመን ቻንስለር አንገላ መርክል በሀገሪቱ በከባዱ ለተጎዳው አካባቢ በአስቸኳይ የገንዘብ ድጋፍ እንደሚደረግ ቃል ገብተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዜናው እናመሰግናለን። አድማጮች፣ አንዲት ማስተካከያ አለችኝ። በዜና ውስጥ በፌዴራል ፓርላማ መቀመጫ ያገኙ ተፎካካሪ ፓርቲዎች ቁጥራቸው አነስተኛ ቢሆንም የዴሞክራሲ ባህልን ለመገንባት ጅማሮ ጥሩ ነው ሲሉ አስተያየት የሰጡት ስለ በሌላ ዜና የተያዘን ነበር ያደመጣችሁት። አሁን ያንን ፕሮግራም ለማስተዋወቅ የቀረበውን መግቢያ እናስደምጣችሁና ዜናውን ትከታተላላችሁ። አስራ ሶስት ሰዎችን አሳፍራ ጣና ሐይቅ ላይ በጉዞ ላይ እንዳለች መጥፋቷ ትላንት በተነገረው አነስተኛ ጀልባ አደጋ የሞቱ የሰባት ሰዎችን አስክሬን መገኘቱን ፖሊስ አስታወቀ። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ከአደስጌ ደንጌ ቀበሌ ወደ ጎርጎራ ወደብ ባለፈው አርብ ሐምሌ 9 2013 ዓ ም ምሽት ጉዞ ጀምራ የነበረችው ጀልባ ድንገት መሰወሯዋ ከታወቀ አንስቶ በሐይቁ ላይ ላለፉት ሁለት ቀናት በጀልባና በዋናተኞች በተካሄደ አድካሚ ፍለጋ የሰባት ሰዎች አስከሬን መገኘቱን በማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ ፖሊስ ጽህፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ ገልጸዋል። ከአርብ ጀምሮ እስካሁን ድረስ ጀልባ ከአዲስ ጌድንጌ ምስራቅ ደንቢያ ወረዳ ተነስታ አዲስ ጌድንጌ ከምትባለው ቀበሌ መነሻዋን አድርጋ ወደ ጎርጎራ በመጓዝ ላይ እያለች አጠቃላይ ከቦታዋ ባለመድረሱ በደረሰን ጥቆማ መሰረት እንግዲህ ወይም በነበረው በማዕበል ምክንያት ሊሆን ይችላል ወይም ድምቹ ጭና ስለነበረ ድምቹ በላይም ሰውም ጭና ስለነበረ ከአቅም በላይ ስለዚህ ወይም ሰምጣ ሊሆን ይችላል በሚል ጀልባዎችን እና ባለሙያን በማሰማራት ሕብረተሰቡንም በጋራ በማሳተፍ ፍለጋ የሰነበት ነው። ያው ዛሬ እንግዲህ የአረፋፋድ አካባቢ ላይ ያው በፍለጋ በዋናም ጀልባዎችን በመንቀሳቀስ የሰባት ሰዎች አስከሬን አድንተናል። ዛሬ አስከሬኖቹ ጣና ሐይቅ በሚያዋስናቸው በጉርጎራና አዲስ ኬደንጌ በተባለ የገጠር ቀበሌ መካከል በሐይቁ ላይ ማዕበል ላይ ተገፍተው ዛሬ ንጋት ላይ ተንሳፈው መገኘታቸውን ኮማንደር ቸርነት ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ዕለቱ ዜና የተመደበው ጊዜ ተጠናቋል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 12 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ቪኤንች ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ከአርብ አህዱ ራዲዮ 943 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይረስ እንለፍ። ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት ዛሬ ከቀትር በፊት ተጠናቀቀ። ግድቡ ሞልቶ ውሃው ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ ሶስት ወራት ባሉት ጊዜያት የሚኖረው ቀጣይ ስራ ኃይል ማመንጨት መሆኑን ገልጸዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተዋል። ሁለቱ የታችኛው ተፋሰስ ሀገራት ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸው ጠቁመዋል። በግድቡ ጉዳይ በሦስቱ ሀገራት መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። ኬኔዲ አባተ ዝርዝር ዘገባውን ያሰማናል። የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር ሙሌት ዛሬ ሐምሌ 12 ከቀትር በኋላ እውን ሆኗል። ግድቡ ሞልቶ ውሃው በአናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ የግድቡ ሁለተኛ ሙሌት በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል። ሁሉም ኢትዮጵያውያንን እንኳን ደስ ያላችሁ ማለት እፈልጋለሁ። በመጀመሪያ ይሄ የዛሬው ዕለት እንግዲህ ከጠዋት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገንን የውሃ መጠን ሙሉ በሙሉ መያዝ አስችሎናል። ይሄ በራሱ ትልቅ ውጤት ቢሆንም ዋነኛው ውጤት ግን እኛ ኃይል አመንጭተን ለሕዝባችን ኤሌክትሪክ ማቅረብ ነው። ስለዚህ እሱንም በቅርብ ጊዜ ብስራቱንም የምናመጣና የምናደርስ መሆኑን ለመግለጽ ወዳለሁ። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ዶክተር ስለሺ ለዚህም ከግንቦት ወር ጀምሮ የነበረው ዝናብ አስተዋጽኦ እንደነበረው ነው የጠቆሙት። የዘንድሮ ዓመት ያለው የውሃ መጠን ወይም የዝናብ ሁኔታ ተኛ ነበር በአባይ ተፋሰሱ ውስጥ በመሆኑም በፍጥነት ሊሞላ ችሏል። ግንቦትም ላይ ሰፊ ዝናብ ዘንቦ ነበር። በሰኔ ውስጥ የዘነበው እንደገና ሐምሌ ውስጥ አሁን ያገኘ ነው። በጣም ትልቅ ዝናብ በከፍተኛ ደረጃ ፍጥነቱን በመጨመር የውሃው ከፍታ ሊያድግ ችሏል። ይሄ የውሃ ከፍታ በአጠቃላይ በዛሬው እለት እንግዲህ ከአናት ሊፈስ ይችሏል ማለት ነው። የሞላው ደግሞ በአናት ላይ በመብሰስ በተጨማሪነት እንግዲህ አመቱን ሙሉ በዚህ ወቅት ብዙ ጊዜ ሊፈስ የሚችለውን የውሃ መጠን ወደ ታችኛው የተፋሰስ ክፍሎች ያስተላልፋል ማለት ነው። የህዳሴ ግድብ ሁለተኛ አመት የውሃ ሙሌት እንዲሳካ የግድቡን ቁመት ከመጨመር ባለፈ አመቱን ሙሉ በርካታ የግንባታ ስራዎች መከናወናቸውንም ገልጸው፣ ከሁለት እስከ ሶስት ወራት ባሉት ጊዜያት ውስጥ በሁለት ተርባይኖች ኃይል ማመንጨት ቀጣዩ ስራ መሆኑን ተናግረዋል። አመቱን ሙሉ በጣም ሰፊ ስራዎች ለመስራት ነው። እዚህ ደረጃ ላይ ልንደርስ የቻለው ከቦተ ማውትሌቱ በላይ የግድቡን ከፍታ መጨመር፣ 11 ተርባይኖች ውሃ የሚመግበው የፔንስቶክ የምንላቸውን የብረት ስራ ግድብ ውስጥ የመስራት እንደዚሁም የነሱ መዝጊያ የሚሆኑትን 22 በሮች ሙሉ በሙሉ ተሰርተው የተዘጉና ውሃው በዛ መከላከል ወደ ኋላ መከላከል ያስቻለንና ና የውሃውን መጠን በሪዘርቫር ውስጥ ማሳደግ ያስቻለን፣ ከዛም አልፎ በታችኛው በኩል እንደዚሁ ሁለቱ ተርባይኖች ውሃ ካመነጩ በኋላ ውሃ ወደ ኋላ እንዳይመለስ የሚሰሩ አራት በሮች ተሰርተው ተጠናቀው ተዘግተዋል። በአሁኑ ጊዜ ቀጣይ የሚኖረን ትልቁ ስራ እንግዲህ ሁለቱንም ተርባይኖች ተከላ አጠናቀም በሁለቱ ሶስት ወራት ውስጥ የዚህን ኃይል ማመንጨት ስራ ወደ ተግባር ማስገባት ነው ማለት ነው። በኢትዮጵያ በግብፅና በሱዳን መካከል ከፍተኛ ያለመግባባት ምንጭ የሆነው ግድቡ የውሃ እጥረትን ጨምሮ የተለያዩ ጉዳቶችን እንደሚያደርስባቸው ሁለቱ የታችኞቹ ተፋሰስ ሀገራት በተደጋጋሚ መግለጻቸው ይታወቃል። ይሁን እንጂ ግድቡ ሲሞላ የውሃው ፍሰት አለመስተጓጎሉን የገለጹት ዶክተር ስለሺ ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከዚህ በኋላ ባለው የክረምት ጊዜም ቢሆን ከውሃ እጥረት ይልቅ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት ነው ያብራሩት። ተጫዋቾቹ፣ ተፋሰስ ሀገራት የምናስተላልፈው መልእክት ምንም ውሃ ሳይቋረጥ ሁለቱ ቦተም አውትሌቶች በየሰከንዱ ዘጠኝ መቶ ሜትር ኪዩብ ውሃ ያስተላልፋሉ። እንግዲህ ይሄ ውሃ እጅግ ከሚፈለገው በላይ ከፍተኛ ነው ማለት ነው። በዛ ልክ ብቻ እንኳ ቢተላለፍ በዓመት ውስጥ እስከ 37 ቢሊየን የሚደርስ ውሃ ይተላለፋል ማለት ነው። ስለዚህ ምንም የተስተጓጎለ የውሃ መጠን የለም። ሁለተኛ፣ እኛ ሙሌት የምናካሄደው በበጋ ወቅት ሳይሆን በክረምት ወቅት በመሆኑ አሁን ይሄ ጎርፍ እዚህ ጀርባ ባያዝ ኖሮ ቢያልፍ ኖሮ ኦልሬዲ ሱዳን ዘንድሮም ከፍተኛ ዝናብ ስላለ የመጥለቅለቅ አደጋ ያጋጠማት ነበር። እና ሕዳሴ ግድብ ለእኛ ኤሌክትሪክ ኃይል አመንጭተን ሌሎችም ተጓዳኝ ጥቅሞች ከማግኘት ባሻገር ለታችኞቹ ተፋሰስ አገሮች እንደ ወተር ባንክ አገልግሎ ከፍተኛ ዝናብ በሚዘንብበት ጊዜ የጎርፍ ተጋላጭነቱን ሙሉ በሙሉ ሊያስቀር ይችላል። ስለዚህ ሱዳኖች መጠንቀቅ ያለባቸው ከጎርፍ አደጋ እንጂ ከውሃ እጥረት አደጋ ጋር መሳቀቅ አያስፈልጋቸውም። ስለዚህ ይህንን በእውነት በትክክል ህዝቡ እንዲረዳ እንፈልጋለን። ግድቡ የውሃ ፍሰቱን ሚዛናዊነት በማስተካከል ወደፊትም ከጉዳት ይልቅ ለታችኞቹ የተፋሰሱ ሀገራት የጎላ ጥቅም እንደሚኖረውም የገለጹት ሚኒስትሩ ሱዳንና ግብጽ ከመነቋቆርና አላስፈላጊ ክርክር ከመቅጠም ወጥተው ከኢትዮጵያ ጋር በመልካም ጉርብትና ሊኖሩ እንደሚገባ መልእክት አስተላልፈዋል። በግድቡ ጉዳይ ከአፍሪካ ህብረት ባለፈ የተባበሩት መንግስታት የአውሮፓ ህብረትና አሜሪካም የአደራዳሪነት ሚና እንዲኖራቸው በሱዳንና በግብጽ የቀረበው ጥያቄ በኢትዮጵያ ተቀ ተቀባይነት ካለማግኘቱ ጋር ተያይዞ ድርድሩ ከተቋረጠ ወራት መቆጠራቸው ይታወሳል። ሁለቱ ሀገራት የግድቡ ጉዳይ በተመድ የጸጥታው ምክር ቤት እንዲታይ ለማድረግ ቢሞክሩም ምክር ቤቱ በአፍሪካ ህብረት መሪነት የተጀመረው ድርድር እንዲቀጥል መወሰኑም የሚታወቅ ነው። ግድቡ ከዚህ ቀደም እንደተገለጸው ከሆነ በሁለተኛው ዙር ሙሌት 13 ቢሊዮን ኪዊክ ሜትር ውሃ የያዘ ሲሆን ከመጀመሪያው ጋር ተደምሮ እስካሁን 18 ቢሊዮን ኪዊክ ሜትር ገደማ ውሃ ይዟል ማለት ነው። የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ራን ይስማማሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲም ከሁለት ሳምንታት በፊት በሰጡት መግለጫ ከሁለተኛው ሙሌት በኋላ ሱዳንና ግብፅ ፊታቸውን ወደ ትብብርና ድርድር እንደሚያዞሩ መግለጻቸው ይታወሳል። በግድቡ ጉዳይ ሱዳንና ግብፅ አስገዳጅ ስምምነት እንዲደረስ የሚፈልጉ ሲሆን፣ ኢትዮጵያ በበኩሏ አስገዳጅ ስምምነት መፈረም እንደማትፈልግ አቋም ይዛለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ኬኔዲ አባትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በህወሀት የሚመራውና ራሱን የትግራይ ኃይል ብሎ የሚጠራው አካል የዋህግምራ ልዩ ዞንን አበርገሌን አካባቢ መቆጣጠሩን ተከትሎ በሺዎች የሚቆጠሩ የኒሮዋቅ ከተማና ዙሪያው ነዋሪዎች አካባቢያቸውን ለቀው ወደ ዞኑ ከተማ ሰቆጣ መሰደዳቸውን ገለጹ። ተፈናቃዮቹ በምግብና በመጠለያ እጥረት ለችግር መጋለጣቸውን ጠቅሰው መንግስትና ህዝብ እንዲደርስላቸው ጠይቀዋል። ዘገባው የመስፍን አድራጌ ነው። እንደሚከተለው ይቀርባል። ሰራዊቱ ከአካባቢው መውጣቱ ተከትሎ በበርካታ ሺዎች የሚቆጠሩ የአበርገሌ አካባቢ ነዋሪዎች ወደ ዋገምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣና አጎራባች ወደ ሆኑት ዝቋላና ሰቆጣ ወረዳዎች መሰደዳቸውን የተሰማው የአሜሪካ ድምጽ ሬዲዮ በስልክ ያናገራቸው አስተያየት ሰጪዎች እንደገለጹት ከአበርገሌ ከተማ ኒሯቅ እስከ ሰቆጣ 67 ኪሎ ሜትር በእግራቸው ለመጓዝ ተጋደዋል። የጸጥ አካልም ሌሎችም አካል በአዛወቀ ምክንያት ወደ ላይ ያሸሽደው ስለነበረ ያው የወራሪ ቡድን ወደ ከተማው ሲገባ ህይወታችን ለማትረፍ ወደ ላይ ሰቆጣ ወጣ በእግር ነው የመጣ ነው። ስልሳ ሰባት ኪሎ ሜትር ምን ያህል ቀን ወሰደባችሁ ከከተማዋ ወደ ተቆጣ ለመድረስ? ያው ከሰዓት ወደ ስድስት ሰባት ሰዓት አካባቢ ስለሆነ የተነሳ ነው። ግማሽ ግር ላይ ነው ያጀር ነው ወደ ሻኩራ ይባላል ኖር እሱ። ከዛ በኋላ በሁለተኛው ቀን ነው የገባ። ሌላው አስተያየት ሰጪ ከኒሮ አቅሰቆጣ ለመድረስ የሶስት ቀናት አስቸጋሪ ጉዞ ማድረጋቸውን ይናገራሉ። ሶ በማየው መንገድ ልዩ ኃይሉም መከላከያውም ተሰልፈው ወጣ። መጨረሻ ላይ ከባድ መሳሪያ የነበሩት ካንክ ምናምን ሲወጣ በቀፈራ ከተማይቱ ባዶ ጭ ብላለች። ከዛ በኋላ መጨረሻ ላይ እኛ ወጥተን አንድ ሰላሳ ደቂቃ ከከተማ እንደወጣን ወዲያውኑ ጁንታ ተቆጣጠረ ከተማይቱ ምናምን ተባለ። በዛ ሁኖ በእግራችን ከሱ ጀምረን መጣን። መጥተን መንገድ ላይ ወደ ገጠሩ ነገሮች ደ ናምን ጫካ ላይ ነው ያደርነው፣ ሁሉ ህብረተሰብ ማለት ነው። እዛ ካደርነው ነው በኋላ በነገው ጠዋት ከሰባት ሰዓት ቁርስ ሳንበላ ዝም ብለን በረሃ የሆነ ጥግ ላይ ተራራ ቦታ ላይ ወጥተን እየተመለከትን ዋለ። በሶስተኛው ቀን በራ ስን ሞት ወደ ዞኑ ደውለን በራሙተናል። ለባካች ማኪና ተባብሩ ምናምን አሉ። በአጋጣሚ ከስጋት ነጻ ከሆነው እስከሆነው ድረስ በእግራችኑ ተባልን። በእግራችን መጥተን እዛ ቦታ ላይ መጥቶ ተቀበሉም ሰቆታ ገባን። አሳዛኝ ያሉትን አጋጣሚም እንዲህ ገልጸውታል። የሚገርምህ ነገር ሶስት ቀን ሁለት ቀን ተጉዞ አካባቢ የተጎዳ ከዛ በድንጋጤ እንደወጡ ከመንገድ ላይ የወለዱ እናቶች አሉ። አካባቢውን ለቀን ስንወጣ ያፈራነው ሀብትና ንብረት ተዘርፏል፣ እኩሉም እንዲወድም ተደርጓል ይላሉ አስተያየት ሰጪዎቹ ያው እነሱ ይሄ ሰላም ማስከበር ሰዓት በነበረበት ጊዜ ያው የድምጽ ግላጋ ባላቸው አላካቅት አጠቃላይ እኛን በፊትም በዳር ሀያ አራት በነበረው እጃ ከመጨረሻ ማብረር ይዘም ስለነበረ በሲቪል ማለት ነው። ከዛ ግን እያንዳንዱ መረጃችን ይዘዋል፣ ማን ማን መያዝ መቻል እንዳለበት፣ ማን ማን መጠቅ መቻል እንዳለበት፣ ማን ማን እቃ መውሰድ መቻል እንዳለበት እነሱ ጋር በድስት የተቀመጠ ነው ማለት በአካልም ስለሚተዋወቅ ያው እነሱን ላጋ ስጋት ያደርሳሉ በሚል ወጣን። ያው ስጋት ብቻ አይደለም እንዲገልብለን ሌላ ነገር ያደርጉ እንደሚችል ያው እርግጠኛ ነበር። ንብረታችን ተዘርፋሉ። ንብረት ምንም የቀረ የለም የቤት ንብረት ሙሉ ንብረት ሂዷል። ያው እዛ አንዳንድ አካላቶች ስለሚያው መረጃ እዛን ይሰጥላል። የተወሰደው ንብረት ምናምን ያው እነሱ እዛ ሆኖ እያረጋገጡ የነገሩ ናያለ። የቀሩ የህብረተሰብ ክፍሎች አሉ እዚ ከተማው አካባቢ። አዎ አንዳንድ አርሶ አደሮች ምናምን የቀሩ አሉ። ሌሎቹም ያው በተለያየ ቦታ ከዛው ከከተማ ወጣ ብሎ በተለያዩ ቀበሌዎች ነው ያሉ በብዛት እዛው ከተማ ላይ ሌለ ሰቆጣ ከተማ ከገቡም በኋላ በቀዝቃዛዊ አየር ንብረት በምግብና በማረፊያ ጥረት መጎዳታቸውን ጠቅሰዋል። ምንም ቅያሬ ልብስ እራት ውሳኔ ነው የወጣ የሚገርም ነገር ማለት ነው። እዚህ ከተማ ላይ መተን ደግሞ ብርድ ነው። ብርድ ልብስ አንሶላ ነገር እንዳንገዛ ደግሞ ብር እጥረት አለን። ያው ሰቆጣ ዝም ብለን ነው አልጋ ብላለን እያዝለን ያለ ነው። እስካሁን ምንም እንትን ቤት ክራይም ምንም አላገኘንም። ቤት እንዳልከ ብዙ ፍልሰት ስላለ ቤት እየተገኘ አይደለም። ያ ዝለን አልጋ ትንሽ እኛ ደግሞ ስለነበረን ያለችን እስከሚንጨርስ አልጋ ብላለሁ እያዝለ ያለ ነው። ምግብ ደሞዚ ያለን ደሞዛችን ያው ቁርስ ሰዎች ባልበላ ምሳ ምሳ በልተን እራት ያለ ነው። ተፈናቃዮቹ መንግስትም ሆነ ሕዝቡ ሰብአዊ ድጋፍ ያድርግልን፣ አካባቢያችንም ተረጋግቶ ወደ ቀያችን እንመለስ የሚል ጥያቄ አላቸው። መንግስት ሰራተኛ ብንሆንም ደመወዙ ሰኔ ላይ ነው የገባው። ለአውደ አመት እየልገዝተን ጨው በርበሬን እንደገዛን ሳንበላ ጥለን የሚወጣን እንግዲህ ይሄ ድንገት ሲፈጠር ማለት ነው፣ እንደታረደ ማለት ነው። ስለዚህ እኛ አሁን ምንለው እዚህ መተን ምንበላ ዋተናል። ከተማ ስንገባ ኑሮ ውድነቱ ይታወቃል። አሁን ቢያንስ እኛ ቢያደርጉ ብለን እናስበው አንድ ቦታ ሚሚታ ቦታ ቦታም ተለይቶ ለተፈናቃዮች ተብሎ ተለይቶ መሰጠት አለበት። ወይም አንድ ትምህርት ቤት ምናምን ከተሰጠ ከእንዳ ምናምን አድርጎ እዛ ተቻሉ አንዳንድ ብርድ ልብስ የሚለብሱት እኮ ቢከፋፈል እዛ ለተፈናቃዮች ተብሎ ደግሞ ለእኛም ሚደርሱልና አካል እስከሚደርሱ ከአካባቢ ነዋሪ እንዲሆን መዋጮ አድርጎ በራ ከምንኖት እስከ ሀገራችን መፍትሄ ተገኝቶ እስከምንወርድ ድረስ ቢያይሆን የሚል ሀሳብ ነው ያለን። እኛ አሁን እኛ በቃ ምንም የቀጣች የነበረው የጸጥታ አካል የመጣበት ሁኔታ ስላልታወቀ እኛም አሁን ወደዛ ንግና ቀያችን አስከብረን ወደ ነበር ነገር ስንመለስ ነው እኛ ጥያቄ ረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ መልካሙ ደስታ ባልተጠበቀ አጋጣሚ ሰራዊቱ ለቆ መውጣቱና በርካታ የህብረተሰብ ክፍሎች ተፈናቅለው መምጣታቸው ድጋፍ ለመስጠት የሚደረገውን ጥረት ውስብስብ እንዳደረገው ገልጸዋል። ያም ሆኖ የክልሉ መንግስት በአፋጣኝ ድጋፍ እንዲያደርግልን ስለ ጉዳዩ ጥቆማ ሰጥተናል ይላሉ። ፖለቲካ አመራሩም ይሁን የጸጥታ መዋቅሩም ቢሆን በጉዳዩ ላይ የመከላከያ ሰራዊት የአማራ ልዩ ኃይልና የሚሊሻው ሊወጣ እንደሚችል ምንም አይነት መረጃ አልነበረንም። ነገሮች ግልጽ ባልሆነው መንገድ ነው የተከወነው። ስለዚህ ያልተጠበቀ ክስተት ከመሆኑ ጋር ተያይዞ አጠቃላይ በኮሚቴ ውስጥ የሀብት ወይም የገቢና የሎጂስቲክስ ኮሚቴ አለ። አጠቃላይ እንደ ብሔረሰብ አስተዳደር በርካታ ስራ እየሰራን ወደ ወረዳዎች ወርደን ያቀናጅን ባለንበት ሁኔታ ነው ይሀፕን ያደረገው። ዜጎችም ተደናግጠው አብዛኞች የመጡት መንግስት ሰራተኞች አሉበት፣ በእድሜያቸው ህጻናት የሆኑ ወጣቶች አሉ። ይህም በትላንትና ሁለት ሙሉ ቀን የወሰደ ውይይት አድርገናል። በርካታ ጉዳዮች አንስተዋል። በስካሪ ደግሞ ከአደጋ መከላከልና ምግብ ዋስትና አኳያ ያመጧቸው ጥያቄዎች አሁኑም ምንብላው የምንቀምሰው ነገር የለም የሚል ምናልባት በተፈናቃይ ዳታ ልንይዝ እንችላለን በተቋም በተለይ የመንግስት ሰራተኛ እዛም ሆነ እዚህ ዞሮ ዞሮ በ ሮል የሚከፈለው ስለሆነ እሱን ሙሉ ማንዴት መውሰድ ያለበት የገንዘብና ኢኮኖሚ መዋቅር ይሆናል ማለት ነው። ነገር ግን ከዚህ ውጭ የሆነ በዝቅተኛ ኢኮኖሚ ደረጃ የሚኖሩ ምንም አይነት የደሞዛ አመራጭ የሌላቸው ሰዎች በትናንትና ወደት ለት እንደተግባባን እስከ ዛሬ ማለት ነው በስም ዝርዝር እርዳታ እንዲያጣሩ በማድረግ ያን ዳታ ይዘን ነው ለክልል ያን መሰረት አድርጎ እንግዲህ እኛ አስቸኳይ እርዳታ ነው የምንጠይቀው። ስለዚህ አሁን የተፈናቃዮቹ ቁጥር በዝርዝር ከተገለጸ በኋላ ለክልል መንግስት የሚላክና የክልሉ መንግስትን ምላሽ የምትጠባበቁ ነው የሚሆነው። ይከለከል። ይህ በእንዲህ እንዳለ የአፋር ብሔራዊ ክልላዊ መንግስት አሸባሪና ጁንታ ሲል የጠራው ህወሓት የአፋር አርብቶ አደር ላይ ጦርነት መክፈቱን ትናንት ባወጣው መግለጫው አስታውቋል። በፈንቲረሱ ዞን በያሎ ወረዳ በኩል ቡድኑ ጦርነት መክፈቱን ያመለከተው መግለጫው ጦርነቱን መንግስት ከህዝብ ጋር በመተባበር እንደሚመክት አስታውቋል። ለኢትዮጵያ ህዝብም ባስተላለፈው መልእክት እንደ ወትሮው እጅ ለእጅ በመያያዝ የወራሪውን እስትንፋስ እንዲቋረጥ ማድረግ አለብን ብሏል። አጃንስ ፍራንስ ፕሬስ የትግራይ ጦርነት ወደ አጎራባች ክልሎች ተዛመተ በሚል የሚል የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሶ ዘግቧል። በትናንቱ ዘገባው የህወሓት ቃል አቀባይ ጌታቸው ረዳ በአፋር አካባቢ እርምጃ የወሰድ ነው ከኦሮሚያ ክልል አካባቢ የመጡትን ኃይሎች ወደ መጡበት ለመመለስ ነው ተሳክቶልናል። ምን ያሉት ተግባራችን ውስን ነበር። ጥቅም የሌለውን ጦርነት እንዲቀላቀሉ የተደረጉ የኦሮሚያ ሚኒሻዎችን መበተን ሲሉ ነበር የዘመቻውን ዓላማ ቃል አቀባይ የገለጹት። ቃል አቀባዩ በዋግምራ በኩል ምስኬታማ ዘመቻ ማካሄዳቸውንና ቃለመጠየቁን እየሰጡ ባሉበት ወቅት በምዕራብ ትግራይ በማይጸብሪና በአማራ ክልል መካከል ተወሰነ ኃይላቸው እንቅስቃሴ እያደረገ መሆኑን ጠቅሰዋል። ኤኤፍፒ ጠቅላይ ሚኒስትር አብይ አህመድ ጁንታው የኢትዮጵያ ካንሰር ነው፣ ረጅም ጊዜ የቆየ ሰይጣን በአጭር ጊዜ አይወገድም ማለታቸውን ጠቅሶ አስነብበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ህውሀትን በመደገፍና ሁከት ለማስነሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። ኢሰመኮ በቅርቡ ባወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤት መዘጋት እንደሚፈጸም መረጃዎች እንደደረሱት መግለጹ ይታወሳል። ከዚሁ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሓትን በመደገፍ የተጠረጠሩ 325 ግለሰቦች በቁጥጥር ስር መዋላቸውን አስታውቋል። በተጠርጣሪዎቹ ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውንም የገለጹት ኮሚሽነሩ እርምጃው ከብሔር ጋር የተያያዘ አይደለም ብለዋል። የፖሊስ እርምጃ በትግራይ ተወላጆች ላይ ያነጣጠረ መሆኑን ኢሰመኮ ገልጿል። በሌላ በኩል በትግራይ ክልልም የህወሓት ተቃዋሚ ናቸው ተብለው የተፈረጁ ንጹሐን ስለመገደላቸው ማስረጃዎች ደርሶኛል ማለቱ ይታወሳል። ኬኔዲ አባተ ዝርዝሩን ያስደምጠናል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና፣ እስር፣ የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት መግለጹ ይታወሳል። ኮሚሽኑ በመግለጫው ካነሳቸው ነጥቦች መካከል አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር እንግልትና የንግድ ቤት መዘጋት እንደሚፈጸም መረጃዎች እየደረሱት እንደሆነ የሚገልጽ ነው። ከዚሁ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጠው የአዲስ አበባ ፖሊስ ኮሚሽን በፌዴራል መንግስት በሽብርተኝነት የተፈረጀውን ህወሓትን በመደገፍ የተጠረጠሩ 325 ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ለኢቲቪ በሰጡ መግለጫ በአዲስ አበባ የሚገኙ የህወሓት ደጋፊ ያሏቸው ግለሰቦች ከተማዋን የሁከት ማዕከል የማድረግ እንቅስቃሴ መጀመራቸውን ገልጸው በጥናት ላይ በመመስረት ፖሊስ እርምጃ እየወሰደ እንደሚገኝ ተናግረዋል። ሰራዊቱን አሸንፎ መቀሌ እንደተቆጣጠሩ የሚያናፍሱት አሉ ባልታ መነሻነት በአዲስ አበባ ከተማም የሚገኙ የጁንታ ደጋፊዎችም ተባባሪዎችም ተላላኪዎችም አዲስ አበባን በድጋሚ የሁከትና የብጥብጥ ማዕከል ለማድረግ እንቅስቃሴ ጀምሯል። ይሄ የተኩስ አቁም ስምምነት አይነቱ እንደተፈጸመ ምሽቱን ጭምር በየሆቴሉ በተለያዩ ቦታዎች በጭፈራ በዳንኪራ ህገ መንግስቱንና የሀገሪቱን ክብር የሚነኩ የአገሪቱን ሰንደቅ ዓላማን ጭምር ክብር ዝቅ የሚያደርጉ ጉዳዮችም ህገወጥ ተግባራትን ሲፈጸሙ ነበር። በዚህ መነሻነት እንግዲህ የአዲስ አበባ ፖሊስ ከፌዴራል ፖሊስን ከጸጥታ ኃይልና ከመላው ህዝባችን ጋር በመተባበር ጥናት ላይ የተመሰረተ ህግ የማስከበር ስራ እየሰራ ነው። በተጠርጣሪዎች ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውንም ኮሚሽነሩ ገልጸዋል። አንዳንድ ጭፈራ ቤቶች፣ ሆቴሎች፣ የንግድ ድርጅቶችም በዚህ ሂደት ውስጥ የወንጀል መንስኤ የሆኑባቸውም ተግባራትም ጭምር ሲፈጸምባቸው እንደሆነ አረጋግጠናል። የተለያዩ አይነቶች የጦር መሳሪያ ወደ 126 የሚሆን ልዩ ልዩ ሽጉጦች፣ 918 የሽጉጥ ጥይት፣ 14 የሽጉጥ ካርታ እንደዚሁም 3 ክላሽ 39 ጥይት ከአራት ካርታ ጋር እንደዚሁም አንድ ኤስኬስ በኤግዚቢትነት ተይዟል። ከነዚህ የጦር መሳሪያ በተጨማሪም እነዚህ ፍተሻ ባረግ ናቸው የፌዴራል ማረሚያ ቤቶች አልባሳት፣ እንደዚሁም የፌዴራል ፖሊስ ደንብ ልብስና የአዲስ አበባ ፖሊስና የሀገር መከላከያ አልባሳትንም በዚህ ፍተሻ ቅድም ከተያዙት ግለሰቦች ጋር ይዘን ምርመራ እያጣራ ነው። ፖሊስ በቁጥጥር ስር ያዋላቸው ግለሰቦች የንግድ ድርጅቶች ታሽገው ተጨማሪ ምርመራ እየተደረገ መሆኑንም ኮሚሽነር ጌቱ ገልጸዋል። ኢሰመኮና አምነስቲ ኢንተርናሽናል ባወጧቸው መግለጫዎች የእስራት እንዲሁም የንግድ ድርጅቶችን የመዝጋቱ ድርጊት የትግራይ ተወላጆችን ማዕከል ያደረገ መሆኑን መግለጻቸው የሚታወስ ነው። ይህን የማይቀበሉት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ግን ፖሊስ እርምጃ የሚወስደው በተጠረጠሩበት ወንጀል መነሻነት እንጂ በብሔር አይደለም ብለዋል ዋና መመዘኛችን የብሔር ጉዳይ አይደለም። ነገር ግን የጁንታው ቀኝ እጅ ሆነው አሸባሪውን ድርጅት የሚደግፉ አካላት በብሔር ተለይተው ሳይሆን በተግባራቸው በፈጸሙት በተጠረጠሩበት ጉዳይ ካልሆነ ከብሔር ጋር የተያዘ አንድም ነገር አለመኖሩን በዚህ አጋጣሚ መግለጽ እንወዳለን። የሰብአዊ መብቶች ኮሚሽን ከሕግ አግባብ ውጭ ስለመታሰራቸው ያነሳቸው የትግራይ ተወላጆች ከህወሀት ጋር ግንኙነት ያላቸው ስለመሆን አለመሆናቸውና ስለ ቁጥራቸው ገና የማጣራት ስራ በመስራት ላይ እንደሚገኝ የኮሚሽኑ ከፍተኛ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባይ አባይ አሮን ማሾ ለቪኦኤ መግለጻቸው ይታወሳል ቪኦኤ በዚሁ ጉዳይ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም የሰብአዊ መብቶች ኮሚሽን በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ እንዲሁም የህወሀት ተቃዋሚ ናቸው ተብለው በተፈረጁ ሲቪል ሰዎች ላይ የግድያና የአፈና እርምጃዎች እንደተወሰዱም ማስረጃዎች እንደደረሱት የገለጸ ቢሆንም በህወሀት በኩል ግን የተሰጠ ምላሽ የለም ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አባተን፣ እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። ዓለም አቀፉ የኮቪድ-19 ወረርሽኝ በዩናይትድ ስቴትስ እየተበራከተ ሄዷል። አንዳንድ ከተሞችና ወረዳዎች ነዋሪዎቻቸው የመከላከያ ክትባት ቢወስዱም እንኳን እቤቱ ውስጥም ቢሆን የአፍና አፍንጫ መሸፈኛ ጭንብል እንዲያደርጉ እየመከሩ ነው። ወረርሽኙ በአዲስ መልክ ያገረሸው ሰዎች በብዛት ባለ መከተባቸው ነው። ለዚህም ምክንያት የሆነውም ስለ ክትባቱ በማህበራዊ ሚዲያ የተሳሳተ መረጃ በመነዛቱ ነው ሲል የባይደን አስተዳደር መንቀፉን ዘጋቢያችን ሚሻል ኩን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳህየ ታቀርበዋለች። በመላ ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ እየተስፋፋ ነው። ለዚህ ምክንያት የሆነውም ዴልታ የሚል ቅጽል ስም የተሰጠው አዲስ የቫይረሱ አይነት መከሰት በአንዳንድ ማህበረሰቦች የሚከተሙት ሰዎች ብዛት ማነስ ተደምሮ እንደሆነ ተገልጿል። በካሊፎርኒያ የወረርሽኙ መዛመት ጋብ ብሏል በሚል ስሜት የቫይረሱን መከላከል ገደቦች የተነሱት ባለፈው ግንቦት ወር ነበር። በአሁኑ ወቅት ግን ሎስ አንጅለስን በመሳሰሉት ቦታዎች የተከተሙ ሰዎች ቢሆኑም እንኳን እቤት ውስጥም ቢሆን የሚሰበሰቡ ከሆነ የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ ተደንግጓል። የሎስ አንጅለስ ወረዳ ቦርድ ኃላፊዎች ሊቀመንበር ኢልዳ ሶልስ ያብራራሉ። ወደ የአፍና የአፍንጫ መሸፈኛ ጭንብል ማድረግ መመለሳችን አያስደስተኝም፣ ነገር ግን ህይወትን ለማዳን ሲባል ነው። በአሁኑ ወቅት ደግሞ ለእኔ ዋናው ነገር ይህ ነው። ዴልታ የተባለው የኮቪድ-19 አይነት ብዙ ሰዎች በተከተቡባቸው አካባቢዎች ሳይቀር እየተዛመተ መሆኑ ተገልጿል። ሳንፍራንሲስኮ ውስጥ ከ12 ዓመት ዕድሜ በላይ ከሆኑ ሰዎች 76 ከመቶ ሙሉ ክትባት አግኝተዋል። ሳንፍራንሲስኮ ክሮኒክል የተባለው ትም በዘገበው መሠረት ታዲያ ከ13 ቀናት በፊት በበቃው ሳምንት በአራት እጥፍ ከፍ ብሏል። ፕሬዚደንት ባይደን እና ሌሎች ያስተዳደራቸው ባለሥልጣኖች ከመላ ጎደል ሁሉም በኮቪድ-19 ቫይረስ ተይዘው ሆስፒታል የገቡት ሰዎች ያልተከተቡ ናቸው ብለዋል። የዩናይትድ ስቴትስ ሰርጀን ጀነራል ወይም የጦር ኃይሎች ሕክምና ህዝባዊ አገልግሎት ኃላፊ ዶክተር ሪቨክ መርፊ ስለጉዳዩ ኤቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል። አርካንሳን ሚዙሪንና ኔቫዳን በመሳሰሉት ክፍላት አገር በተወለድኩበት ፍሎሪዳና ሉዚያናም ጭምር ማየት የጀመርነው ነገር ያሳስበኛል። በብዛት በቫይረሱ የሚያዙት ደግሞ ያልተከተቡት ናቸው። ሰዎች በብዛት እንዲከተቡ በማድረግ ቫይረሱን ለመቆጣጠር ካልጣርን ግን በብዛት መታየቱ አይቀሬ ነው። የማህበራዊ ሚዲያ ኩባንያዎች በገጻቸው ላይ ስለ ክትባት የተሳሳተ መረጃ እንዳይሰራጭ ጥረት ማድረግ እንዳለባቸው የባይደን አስተዳደር ጥሪ አድርጓል። ፌስቡክ ታዲያ 18 ሚሊዮን የሚሆኑ ስለ ክትባቱ የተሳሳተ መረጃ የሚያቀርቡ ጽሑፎችን እንዳገደ ጠቁሞ እንደሚቀጥልበት አስታውቋል። ነገር ግን ዓለም አቀፉን ወረርሽኝ የመታገሉ ተግባር የመላ ህብረተሰቡን ተሳትፎ እንደሚጠይቅ አስገንዝቧል። ዘጋቢዎቻችንን እናመሰግናለን። አድማጮች የዜና ና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶቶን ሞቢ ላይ ታገኙናላችሁ ከሰኞስ ከአርባ አህዱ ራዲዮ 943 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን የሕዳሴ ግድብን የተመለከቱ ትንታኔዎችን እናስደምጣችኋለን። ሁለተኛው የህዳሴው ግድብ ሙሌት ፈተናዎችን ተቋቁሞ መጠናቀቁ ኢትዮጵያ ለተጽዕኖዎች የማትንበረከክ አገር መሆኗን ያሳየ ነው ሲሉ ቪኦኤ ያነጋገራቸው ምሁራን ተናገሩ። የህዳሴ ግድብ ሁለተኛ ዙር የውሃ ሙሌት የምስራቅ አፍሪካን ዲፕሎማሲና ፖለቲካም ያቀየረ ነው ሲሉ ገልጠዋል በቀጣይ የአባይ ግድብ ዲፕሎማሲ ከዘመቻ አልፎ ማተኮር ያለበት በአፍሪካ ህጉር በቻይናና በሩሲያ አገር መንግስታት ላይ እንደሆነም አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው። ለቪኦኤ አስተያየት የሰጡ በሐዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ረዳት ፕሮፌሰርና በዩኒቨርሲቲው የልማትና ፖሊሲ ጥናት ተመራማሪው ዶክተር መልሶ ደጀንም ሙሌቱ የኢትዮጵያን የፖለቲካ አቅም ያጎለበት ነው ብሏል። ለኢትዮጵያ ብቻ ሳይሆን የምስራቅ አፍሪካን የፖለቲካና የዲፕሎማሲ አካሄድ ከዚህ በኋላ የቀየረ ማርሽ ቀያሪ አይነት ሁነት ያየንበት በእኛ እድሜ የዚህ ታሪክ አካል የሆንንበት በጣም ለኢትዮጵያውያን ጥሩ አጋጣሚ ነው ብዬ ነው የማስበው። ኢትዮጵያ ብዙ አሻጥሮችን ብዙ ሴራዎችን አልፋ በራሷ ህዝብ ፋይናንስ፣ እያንዳንዱ የኢትዮጵያዊ ላብ እና ጥሪት ዛሬ ትልቅ የሆነ ታሪካዊ ፕሮጀክትና አሻራ ማኖር ችላለች። በኢኮኖሚውም ዘርፍ የመደራደር አቅሟን በአፍሪካ ደረጃም ሆነ በዓለም ደረጃ አንድ ወደ ላይ ከፍ ያደረገ እውነት ስለሆነ ታላቅ ትርጉም የሚሰጠው አጋጣሚ ነው ብዬ ነው ማስበው። ዶክተር መልሰው የተሰማቸው ወይም ስሜት አጋር ትሆናል። የሚገርምህ ነገር ማታ ሊሳካ ይችላል የሚሉ ጭምጭምታዎች ስለነበሩ ከእኩለ ሌሊት አልፌ ከምሽቱ ሰባት ተኩል ድረስ በእኛ ሰዓት ላይቫይቼ ሰበር ዜናውን አድምጬ ለመተኛት ስጠብቀው የነበረ አጋጣሚ ነው፣ እንዳንድ ኢትዮጵያዊ እና ይህንን ጉዳይ በነገራችን ላይ ከመሰረት መጣሉ ጀምሮ እስከዛሬ ድረስ እለት እለት እንደሚከታተል አንድ ኢትዮጵያዊ በጣም በከፍተኛ ጉጉት የጠበኩትና እጅግ ከፍተኛ ደስታን የፈጠረብኝ አጋጣሚ ነው። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳሌ ደግሞ በፈተናዎች የታጀበ ስኬት ነው ሲሉ ተናግሯል። ሚዲያም ከመከታተልም ይሁን ከሙያም አንጻር የአባይ ግድብ በጣም ሲሪየስ አድርገን ነው የምንከታተለው ምከታተለው እና በተለይ ዘንድሮ ደግሞ የነበረብን ፈተና በጣም ከባድ ነበረ ግድቡ በሚካሄድበት አካባቢ የነበረው ረብሽ የነ ግብጽና ሱዳን ዛቻ ጭንቀት የሚፈጥር ነገር ነበር እና በዚህ ሁሉ መሀል ተሳክቶ መሞላቱ በጣም ነው ደስታ የሰጠን አንዳንዴ ከገመት ነው በላይ ነው የሁለተኛው ዙር የውሃ ሙሌት ትርጉሙ ከፍ ያለ ነው ብለዋል አቶ ዳየመውም ኢትዮጵያን በዚህ ሁለት ሶስት አመት በተለይ ሁለት አመት ወዲህ የምዕራባውያኑ ኢትዮጵያ ላይ ያላቸው አቋም በጣም የሚያበሳጭ ነገር ነው። በጣም የሚያበሳጭ ነው። ፊት ለፊት ኢትዮጵያ ላይ ጥላቻ አለ። በዚህ መካከል የዚህ ይሄን ሁሉ ፈተና በተለይ ሳይኮሎጂካል ጦርነት ነው ብዬ ነው የማስበው። ይሄን ሁሉ ተቋቁመን በኢትዮጵያዊነት ቆመን ይህንን መፈጸም መቻላችን ኢትዮጵያ ልትቀጥል የምትችል ሀገር መሆኑን ማትንበረከክ ማለት መሆኑን ብቻ ሳይሆን የኢትዮጵያ ህዝብ ይሄ ሁሉ ብዙሀነቱ እያለ መቋቋም የሚችል መሆኑን እልህ ውስጥ ከገባ ደግሞ ብዙ መስራት የሚችል መሆኑን ወደፊትም ይሄ እልህ በገፋው ቁጥር የበለጠ መከራን ችሎ የጀመረውን ነገር መፈጸም እንደሚችል ያሳየ ነው ብዬ በኢትዮጵያዊነት በጣም የመተማመን ስሜት የሚፈጥሩ አድርጌ ነው የሚወስደው። ዶክተር መልሶ ደግሞ የህዳሴ ግድብ ሁለተኛው ሙሌት ሌላ ትርጉም አለው ነው የሚሉት። በነገራችን ላይ የህዳሴው ግድብ ለእኔ ውሃ ብቻ አይደለም። ውሃ ብቻ ሳይሆን የተገደበው ዛሬ ኢትዮጵያ ላይ ሲጎነጎኑ የነበሩ የሴራ ፖለቲካዎች በሙሉ የተገደቡበት፣ ኢትዮጵያ ላይ ሲደረጉ የነበሩ አናግባብና ኢፍትሃዊ የሆኑ ጫናዎች በሙሉ ወደ ኋላም ይሰበሰቡበት። ከዚህ በኋላ ኢትዮጵያውያን ላይ በዚህ መንገድ ብትዘጋባቸውና ብትደፍንባቸው በራሳቸው መንገድ የራሳቸውን ልማት እና የራሳቸውን መጻኢ እድል የሚተልሙበት አቅም ያላቸው ሕዝቦች እንደሆኑ ያሳዩበት ነው። ለታችኛው የተፋሰስ ሀገራትና ለአረብ ሊግ እውነትና ፍትሕን ያሳየንበት ነው ብለዋል። አንደኛው ነገር የኢትዮጵያንና የኢትዮጵያ ሕዝብን መቻል ነው። በብዙ ስንክሳሮች በብዙ መሰናክሎች ውስጥ አልፈን ብዙ ጫናዎችን ተቋቁመን ሀቅና ሀቅን ብቻ ስለያዝን ያሳካ ነው። እውነት ያለው ያሰበበት እንደሚደርስ ፍትሕን እንደሚያሳካ ያሳየንበት አንድ መልእክት የደረሳቸው ይመስለኛል። ሁለተኛ ነገር ደግሞ የታችኛው የተፋሰስ ሀገራትና አንዳንድ መረጃውን በውሉ ሳይዙ ከነሱ ጋር በጋራ የቆሙ የአረብ ሀገራት በተለይ የአረብ ሊግን የተሳሳተ የዲፕሎማሲ ውጤት ዛሬ ያዩበት ይመስለኛል። ምክንያቱም እንደታዘብከው ክቡር ሚኒስትሩም እንደገለጹት ውሃው ከሞላ በኋላ ውሃው ያለመቋረጥ እየፈሰሰ ነበር እንደታዘብ ነው። እና የውሃውን ፍሰት የሚያቆም የሚደፍን ወዘተርፈ እየተባለ የተለያየ የሐሰት ፕሮፓጋንዳና የሴራ ፖለቲካ የከሸፈበት፣ አሀ እውነታው ይሄ ነው እንዴ የሚሉበት እና ምናልባትም ደግሞ የሚያስተውሉ ሁሉ ወደ ቀልባቸው የሚመለሱበት ይመስለኛል። ሁለተኛው ዙር ሙሌት በተመለከተ የግብጽና ሌሎች የአረብ ሀገራት እንዲሁም የታችኛው ተፋስ ሀገራት ምላሽ ምን ሊሆን ይችላል? የተባሉት የፖለቲካ ሳይንስና ዓለም አቀፍ ግኝት ምሁሩ አቶ ዳየሞ ይህንን ብለዋል። መፎከሩን ይቀጥላሉ። ሁለተኛ የአገር ውስጥ ግጭት መቀስቀሱን ይቀጥላሉ። አሁን ደግሞ ይህንን ለማጣጣልም ሙከራ አለ። ብዙ ውሃ አልያዙም። ስለዚህ ብለው የነበረው እኮ አስራ ሶስት ነጥብ አምስት ቢሊዮን ኪዩቢክ ሜትር ነው። አሁን ቁጥሩን አልገለጹም። ስለዚህ ከሶስት በላይ አልያዙም። ትንሽ ነው የያዙት እያሉ ያው ለህዝባቸውም የህዝባቸውንም ስሜት በፍጹም እኛ በህይወት እያለን አይሞላም ብለው ስለነበር ያንንም ለማቀዝቀዝ በሌላ በኩልም የኢትዮጵያን ድልም ለማጣጣል ያው በፕሮፓጋንዳው በዛ መልክ ይሞክራሉ። ግን ኢትዮጵያ ላይ ማዕቀብ ለማስጣል አሁንም ይሄዳሉ። ዶክተር መልሰው ደግሞ የዓለም አቀፍ ማህበረሰቦች በድጋሚ ስለ አባይ ግድብ ያልተረዷቸውን ጉዳዮች በደንብ እንዲረዱ የሚያደርግ አጋጣሚ ነው ሲሉ ተናግሯል። የጸጥታው ምክር ቤትን የመጨረሻውን ሁነት ካየ ስብሰባው ላይ የኢትዮጵያን እውነት ገዝተው ነው የተለዩት። አሁን ደግሞ ያንን በመርህ ላይ የተገነዘቡትን እውነት ግዘፍ ነስቶ መሬት ላይ የሚያዩበት በጣም ሀቀኛ አጋጣሚ ይመስለኛል። የአባይ ወንዝ ዲፕሎማሲ በሁለት ጉዳዮች ላይ ማነጻጽር አለበት ያልሱ ደግሞ አቶ ዳያ ሙዳሊ ናቸው። አንደኛው አፍሪካ ላይ ነው። ከአፍሪካ ላይ ከአሁን በኋላ ግብጽና ሱዳን የሚያነሱት ከግድቡ አንጻር የሚያነሱት ጉዳይ ባይንዲንግ ወይም አስገዳጅ የሆነ ውል እንፈራረም የሚለው ነገር ወደ አፍሪካዊ ደረጃ ማለት ናይል ቤዝን ኢኒሽቲቭ ጋር ይመለሱ የድሮ ክፍፍል አሁን ያለው ድርሻችን የሚሉት ነገር አያዋጣም። በትብብር ላይ የተመሰረተ የናይል የሙሉ የቤዝን አስተዳደር እንዲኖር ናይል ቤዝን ኢኒሽቲቭ አለ በዛ ላይ ኮምፕሬንሲቭ ፍሬምወርክ አግሪመንት የሚባለው ይሄንን የነሱን ውል ለመተካት የሚችል ሁሉም ሀገሮች የሚስማሙበት ረቂቅ እምቢ ብሎ ረግጦ ነው የወጡት። ስለዚህ ወደዛ መመለስ አለባቸው የሚል አቋም እንዲመጣ አፍሪካ ላይ ነው ማተኮር ያለብን። ሁለተኛው ቻይናና ና ራሽያ ላይ ማተኮር ይፈልጋል የተግባቦትና የጋጽኝት እንዲሁም የልማትና ፖሊሲ ጥናት ተመራማሪው ዶክተር መልሶ ወደጀለም ይህንን ብሏል። የኢትዮጵያ መንግስትም ሆነ የኢትዮጵያ ዲፕሎማቶች፣ የኢትዮጵያ ህዝቦች አንድን ስራ ስንሰራ የዘመቻ ብቻ መሆን የለበትም ብዬ ነው አስበው። የአባይ ዲፕሎማሲ በነገራችን ላይ የእኛን ዲፕሎማሲ አንድ ምዕራፍ ወደ ላይ ከፍ ያደረገ ነው። ባደረግነው ጥረት አፍሪካን ጭምር አሸናፊ ያደረግንበት ነው። ለመጀመሪያ ጊዜ የአፍሪካ የልማት ትልቅ ጉዳዮች አፍሪካ ምህዳር ላይና አፍሪካ ህብረት ላይ እንዲታዩ አፍሪካ አሜሪካውያን በራሳቸው የራሳቸውን መጻኢ ዕድል የሚወስኑ የራሳቸውን ልማት መተለም የሚችሉ መሆናቸውን ያሳየንበት ዲፕሎማሲ ነው። ይሄ አይነቱ ዲፕሎማሲ በተለያዩ ዘርፎች መቀጠል አለበት ብዬ አስባለሁ። ሀገሪቱን ለማረጋጋትና የጨባጫሪዎችን ጉሰማዎችን ለመመከት የሚያስችል የመከላከያ ኃይልና የአገር ደህንነቱን ማጠናከር እንደሚገባም አቶ ደየሞ ተናግሯል። ሚሊተሪ በጣም በጣም ማሰልጠን ነው ያለብን። ሁለተኛ ያው የኛ ሚሊተሪ የሃርድዌር ኢኩፕመንት በብዛት ከምስራቅ ነው ብሮ ከነ ራሽያ የሚመጣ ስለሆነ በመሳሪያው በኩል ምንም አይቸግረንም። ወታደ ብቃትን በጣም መጨመር ያስፈልጋል። ከወታደራዊ ብቃት ጎን ለጎን ደግሞ የደህንነት ብቃት ነው። የደህንነት ኢንቴሊጀንስ አስተማማኝ አይመስልም። አሁን ወታደር ችግር የለብንም እኛ። የደህንነት ያው ሽግግር ላይ ያለ መንግስት በመሆኑ አሁን ተቃዋሚ ሆኖ የወጣው ሀይል ፊት የነበረው መዋቅር ደህንነቱን ይጎዳዋል የሚል ነገር አለኝ። የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር ኢንጂነር ስለሺ በቀለን ከስፍራ ሆነው ባስተላለፉት መልእክት የሁለተኛው ዙር የህዳሴ ግድብ ውሃ ሙሌት ተገባዶ ውሃው በግድቡ አናት ላይ መፍሰስ መጀመሩን መናገራቸው ተዘግቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሃዋሳም። ዮናታንን ለዘገባው እናመሰግናለን። አድማጮች የህዳሴ ግድብን ሁለተኛ ሙሌት መጠናቀቅን በተመለከተ ከካርቱምና ከካይሮ የሚሰሙ ምላሾችን ለማግኘት ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን። አሁን ወደ ተከታዩ መሰናዶን ውሰዳችሁ። ጤና የፓርኪንሰን ህሙማን ድጋፍ ማህበር በኢትዮጵያ ከተመሰረተ አስራ ሁለት ዓመት ይሆነዋል። የድርጅቱ መስራች ክብራ ከበደ ትሰኛለች። ማህበሩ ከተመሰረተ ጀምሮ በበሽታው ዙሪያ ግንዛቤን ለመፍጠር የእግር ጉዞዎች፣ የውይይት ምሽቶች፣ የምክር አገልግሎቶች የሚሰጥ ሲሆን ለህሙማኑም የምክር፣ የገንዘብና የህክምና ድጋፍ እንዲያገኙ በማመቻቸት እየሰራ ይገኛል። ይሁንና ስራቸውን ለማጠናከርና ለማስፋፋት ኮቪድ-19ን ጨምሮ እጅግ ብዙ ጋሬጣዎች እያጋጠሟቸው እንደሆነ ክብራ ለአሜሪካ ድምጽ ገልጻለች። ኤደን ገረመው ከክብራ ጋር ቆይታ አድርጋለች። ተከታዩን ዘገባ ታሰማናለች። የኢትዮጵያ የፓርኪንሰንስ ሕሙማን ማህበር መስራች የሆነችው ክብራ ከበደ ተወልዳ ያደገችው በትግራይ ሲሆን በአለማያ ዩኒቨርሲቲ በግብርና ዲግሪ ከኖርዌይ ደግሞ የአካባቢ ጥበቃ ተመርቃ ወደ ሀገሯ ከተመለሰች በኋላ በግብረሰናይ ድርጅት ውስጥ እየሰራች ከሁለት ልጆቿ ጋር ትኖር ነበረ። ከሀያ አመት በፊት ግን በድንገት ሰውነቷና አንደበቷ መተሳሰርና መዳከም ጀመረች። በየሄደችባቸው ሆስፒታሎች በሙሉ ከሰው የተለየ በሽታዋን የሚረዳላትና ና የሚያውቅላት ስላ ስላልነበረ እንደምንም ብላ ከሀገር በመውጣት ወደ አሜሪካ ተጓዘች። በዛ በተደረገላት ምርመራም በሽታሽ ፓርኪንሰንስ ነው ሲሉኝ ህመሜን ማወቁ በራሱ አስደሰተኝ ትላለች። እኔ መጀመሪያ ጊዜ በጣም ችግር ነበረኝ። ምክንያቱም እንደሆኑ ያላቅም ሁለት ሶስት አመት ያህል ቤት ቁጭ በጣም ተጨናንቄ ነበር ምንድን ነው ሆነ ዚ እና ዞ ከፍተኛ ህክምን አመት ፓርኪንሰን ነው ፓርኪንሰን መሆን ያወቁት ነው በፓርኪንሰን በጣም ባልም በጣም ደሳላይ እንደሁ

ፓርኪንሰንስ ማለት ከአይምሮ ጋር የሚገናኘው የነርቭ ስርዓት ችግር ሲሆን በህሙማን ላይ እንቅስቃሴን የሚገድብ፣ ሰዎች ሚዛናቸውን ጠብቀው እንዳይንቀሳቀሱ የሚያደርግ ሲሆን የመገጣጠሚያዎች መጠንከርና ና ለመተጣጠፍ ማዳገትን የሚያመጣ በሽታ ነው። በዚህ በሽታ የተጠቁ ህሙማን የድካም የእረፍት ማጣት፣ የአንደበት መተሳሰር፣ የአፍንጫ የማሽተት አቅም መቀነስ፣ ሽንትን የመቆጣጠር አቅም ማነስ፣ በፊት ላይ ምንም እንቅስቃሴ አለማሳየትና ሌሎች ሰፊ ችግሮች ያጋጥሟቸዋል። በወቅቱ እኔ አቅሙ ስለነበረኝ ወደ ውጭ ሀገር ተጉዤ በመመርመር በሽታዬን ያወቅኩት የምትለው ክብራ ማስታገሻ እንጂ መዳኛ የሌለው የፓርኪንሰን ህመም በተመለከተ ወደ ኢትዮጵያ ስትመጣ ግንዛቤው ባለመኖሩ ይህን ማህበር ለማቋቋም እንደተነሳችም ትናገራለች። ክብራ በማህበር ውስጥ ስለሚሰጧቸው ድጋፎች እንዲህ ታስረዳለች ሰጣል میں شروع ہی اچھا کو اکیڈن میں ایکسٹینشنز دور کر میں تمہیں میں عمل نہیں بنتا ہے نا ...dan میں تنائش کرتا ہوں جو مال دو سے میں رہتا ہوں سوچا میں پھر سے ہم مزید بھی کرنے چاہیے سب سے چاہیے ہے سب کو بنانے میں تم مسرتن ہے نا نہیں نا ہم اور سے تو تھا ہی تھا ኢትዮጵያ ውስጥ የሕክምና ባለሙያዎች ስለ ፓርኪንሰን የሚማሩት አንድ ምዕራፍ ብቻ በመሆኑ የፓርኪንሰን ሕሙማን ሲያጋጥማቸው በሽታውን በቀላሉ ለመለየት ይቸገራሉ የምትለው ክብራ ማህበሩ በአሁን ሰዓት ለአዲስ ተመራቂ ሐኪሞችም ስልጠና ይሰጣል ትላለች። በተጨማሪም የሰውነት እንቅስቃሴና የንግግር ክህሎቶችን የሚያስረው የፓርኪንሰን በሽታ የተነሳም ብዙዎች ኑሯቸውን ለመግፋት መሰረታዊ የሆነ ለእንቅስቃሴ የሚያግዙ ከዘራዎች፣ መጸዳጃ ቤት ውስጥ ለመቀመጥ የሚረ

ክብራ የፓርኪንሰንስ ችግር ሰፊ ሆኖ ሳለ ባለባቸው የአቅም ውስንነት የተነሳ ከአዲስ አበባ ወጥቶ መስራት እንዳልቻሉ እና በተለይም ኮቪድ አስራ ዘጠኝን ጨምሮ የተለያዩ ተግዳሮቶች እንዳሉባቸውም ታስረዳለች።

የኢትዮጵያ ፓርኪንሰንስ ድጋፍ ማህበር በአሁኑ ሰዓት ከሰባት መቶ በላይ አባላት እንዳሉት ክብራ ከበደ ገልጻልኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ ሄደን ገረመውን ላደረሰችን ዘገባ እናመሰግናለን። አድማጮች፣ እንግዲህ ለአንድ ሰዓት ያህል ቆይታ አድርገን አሁን ዝግጅታችንን ወደ ማጠናቀቁ ተቃርበናል። ከአንድ ደቂቃ ያነሰች ሰዓት ናት የምትገኘን። እንደው በዚች ደቂቃ በፕሮግራማችን ላይ ያላችሁን አስተያየት ሆርን አት ቪኦኤ ኒውስ ዶት ኮም ላይ ሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የመሰናበታችሁ ጽዮን ግርማነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። thank <laughs> you